የያዝ ነው የያዝነው ይህ የሚጠናቀቀው የአውሮፓውያኑ ጁላይ ወይም ወረሃ ሐምሌ በዩናይትድ ስቴትስ ፍሪደም ኦፍ ኢንፎርሜሽን አክት ማለትም መረጃ የማግኘት ነፃነት ሕግ ሥራ ላይ የዋለበት ሃምሳኛ ዓመት ነው። ሕጉ የመንግሥት አሰራር ግልጽ እንዲሆን ቃል የሚገባና ከዩናይትድ ስቴትስ መንግሥት መረጃ ለማግኘት ለሚጠይቅ ማንም ሰው እንዲለቀቅለት የሚያዝ ስር ነቀል ጽንሰ ሐሳብ ያለው ሕግ ነው። ከመንግሥት መረጃ የማግኘት መብት ሊነፈግ የሚችለው ከግል ገመናና ከብሔራዊ ጸጥታ ጋር የተያያዘ ከሆነ ብቻ ነው። ከእነዚህ ውጪ የሆኑ የመንግሥት መረጃዎችን ግለሰብ ከጠየቀ ሊለቀቁለት ይገባል ነው የሚለው መረጃን የማግኘት ነጻነት ሕግ። ፍሪደም ኦፍ ኢንፎርሜሽን አክት በዩናይትድ ስቴትስ መረጃ የማግኘት ነጻነት ለጋዜጠኞች በጣም ጠቃሚ ሕግ ነው። ምንም እንኳ ጋዜጠኞች መረጃ ከመንግሥት ለመጠየቅ ይህን ሕግ የሚጠቀሙት ከአሥር ከመቶ ያነሰ ጊዜ ቢሆንም ሕዝቡ ስለሚያስተዳድረው መንግሥት እንዲያውቅ በማስቻል ሕጉ ከፍተኛ ጫና ፈጥሯል። ሪፖርተራችን አራዲታ ዱኔ ላሬ ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች። ጋዜጠኞች ዩኤስ ፍሪደም ኦፍ ኢንፎርሜሽን አክት ማለትም በዩናይትድ ስቴትስ መረጃዎችን የማግኘት መብት ሕግ ለስራቸው እንደ ዋናው ቁልፍ ይመለከቱታል። ባዝፊልድ የተባለው የድረገጽ ዜና መርማሪ ዘጋቢ ጄሰን ሊዮፖልድ የግል ተመክሮውን ያስረዳል። ከራሴ ተሞክሮ በዚህ ህግ በጣም ብዙ የመንግስት መረጃዎችን ለማግኘት ችያለሁ። ለምሳሌ ስራቸውን በትክክል ስለማያከናውኑ የመንግሥት መሥሪያ ቤቶች፣ ገንዘብ ስለሚያባክኑ፣ ማጭበርበር ስለሚፈጸምባቸው፣ በሥልጣን ስለ መባለግ ሁሉ መረጃዎች አግኝቻለሁ። ጄሰን ሊዮፖልድ ለአሜሪካ ውጭ ጉዳይ መሥሪያ ቤት ባቀረበው ጥያቄ መሠረት ነው በሺዎች የሚቆጠሩ የቀድሞዋ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ኢሜሎች ለህዝብ እይታ የተለቀቁት በዚያን ጊዜ የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ የነበሩት ጆን ከርቢ ያስታውሳሉ። የአሜሪካ ውጭ ጉዳይ መስሪያ ቤት ከቀድሞዋ ውጭ ጉዳይ ሚኒስትር የኢሜል አድራሻ ወደ አንድ ሺህ የሚሆኑ ተጨማሪ ገጾችን ለህዝብ ይፋ አድርጓል። ኢሜሎቹ ለሕዝብ ይፋ በመደረጋቸውም ከፍተኛዋ የአሜሪካ ዲፕሎማት ክሊንተን ለከፍተኛ የመንግስት ስራ የግል ኢሜላቸውን ይጠቀሙ እንደነበር ተጋለጠ። የበስፊልድ ጋዜጠኛ ጄሰን ሌዮፖርድ እንድምታውን ያብራራል። ሚስስ ክሊንተን በምን ሁኔታ ስራቸውን እንደሚሰሩ እነዚህ ኢሜሎች ሕዝቡን ጥልቅ ግንዛቤ ያስጨብጣሉ የሚል እምነት አደረብኝ። ሴትየዋ ውጭ ጉዳይ ሚኒስትር ሆነው እንዴት ሥራቸውን እንደሚያከናውኑ ደግሞም እጩ ፕሬዝዳንት ስለነበሩ ሕዝብ ሊያውቅ ይገባል። የሚያሳዝነው ግን ሕዝብ ስለ ሥራቸው እንዲያውቅ ያደረግኩት ጥረት ትኩረት ሳይሰጠው፣ ሕዝብ አነጋጋሪው ጉዳይ ለኦፊሴላዊ ሥራ የግል ኢሜል አድራሻቸውን መጠቀማቸው ሆነ። ምንም እንኳን ዩ ኤስ ፍሪደም ኦፍ ኢንፎርሜሽን አክት ህግ ከሆነ ሀምሳ አመታት ቢሞላውም መንግስት መረጃዎችን በሚስጥር መያዙ ከጊዜ ወደ ጊዜ እየጠነከረ ሄዷል። ይህም መረጃዎችን ተከለከል የሚል የፍርድ ቤት ክስ እንዲጨምር አድርጓል። አደም ማርሻል የፕሬስ ነጻነት ጋዜጠኞች ኮሚቴ አባል ናቸው። what the data that we have shows is that over the course of the last really the last decade. ያለፉት አስር አመታት ዘገባዎች እንደሚያሳዩት መንግስት የተለያዩ ምክንያቶችን በመጥቀስ ምስጢራዊ ናቸው ብሎ የሚከለክላቸው መረጃዎችና ጋዜጠኞች መረጃ ለማግኘት የሚያቀርቧቸው ጥያቄዎች ሲተያዩ መረጃ መከልከል እየጨመረ ሄዷል። አደም ማርሻል የዩናይትድ ስቴትስ የመረጃዎች ነጻነት ሕግ እንደተጣሰ በሚገመትበት ጊዜ በህግ ጥብቅና ከሚቆሙ አንዱ ናቸው። ዩናይትድ ስቴትስ ግልጽ የሆነ መንግስታዊ አመራር ሊኖራት ብዙ ይቀራታል ይላሉ። ችግሩ የሚከሰተው ጉዳዩ በገቢር ሲታይ ነው። የፌዴራል መስሪያ ቤቶች ቢሮክራሲ ውስጥ ስትገባ የፍርድ ቤት እሰጥ አገባ ውስጥ ስትገባ መረጃዎችን ነጻ ማድረግ ከባድ ችግር ነው። የሆነ ሆኖ ማርሻል ጋዜጠኞችና የሲቪል ማህበረሰብን የሚወክሉ ድርጅቶች የመረጃ ፍሰትን ለማሳለጥ ግፊታቸው ይቀጥላል የሚል ተስፋ ያስተጋባሉ። ምንም እንኳን ጋዜጠኞችና የሲቪል ማህበረሰብ ቡድኖች መረጃ የማግኘቱ መንገድ ዘገምተኛና አንዳንዴም ተስፋ አስቆራጭ ነው ብለው ቢያምኑም ለማሻሻል ቁርጠኝነትና ትጋት አላቸው። ስለዚህ ይህ ብዙ ተስፋን የሚሰጥ ነው። ዕድሜው 50 ዓመታት ያስቆጠረው ዩኤስ ፍሪደም ኦፍ ኢንፎርሜሽን አክት ማለትም የዩናይትድ ስቴትስ መረጃዎችን የማግኘት መብት ህግ ጋዜጠኞች ለሕዝብ መረጃ እንዲያቀርቡ እንዲሁም መንግሥት ተጠያቂ እንዲሆን ጠቃሚ መሳሪያ መሆኑ ይቀጥላል።